የተገባደደው 2014 የኢትዮጵያውያን ዘመን ኢትዮጵያውያን ጦርነት፣ የኑሮ ውድነት እንዲሁም ደግሞ ሌሎች ማህበራዊ ምስቅልቅሎችን እያስተናገዱ አሳልፈዋል። በመጪው 2015 ዓ ም ታዲያ ተስፋን ሰንቀዋል። ምንድን ነው እኔ ኃላፊነቴ ለሀገር የሚለውን ነገር በራሴ መወጣት ፈልጋለሁ። 2014 ላይ የተደረገውን ነገር ጅስት 2015 ላይ እንዳይደረግ በሚለው ማለት ነው። በምሽቱ የእናንተን አስተያየት የምንሰማ ይሆናል። በሌላ ርዕስ ደግሞ በቤንሻንጉል ጉምዝ ሴት ተማሪዎች ሁለተኛ ደረጃ ተማሪዎች በትምህርታቸው እንዲቀጥሉ ለማበረታታት የተቋቋመ አንድ ተቋም ጋር እናስተዋውቃችኋለን። ሌሎች ጥንቅሮችም አሉ። ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የጳጉሜ ሁለት የ የሮብ ምሽት የጋቢና ቤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ከአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። ከኛ ጋር ስለሆናችሁ ትሩ አብዝተን እናመሰግናለን። ኤደን ገረመው መሰናዶውን እየመራው ኤልያስ አስማረ ደግሞ በድምፅና ምስል ምህንድስና ነው። ከመላው የአሜሪካ ድምጽ ዘጋቢዎች፣ ስቱዲዮ ባለሙያዎች፣ ዲጂታል ባለሙያዎችና እንዲሁም ደግሞ ኤዲተሮችና አዘጋጆች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። 2014 ዓ.ም ሊጠናቀቅ የቀናት ዕድሜያቸው ናቸው የቀሩት። ዛሬ የአመቱን የመጨረሻውን ሮብ እያሳለፍን እንገኛለን። እየተገባደደ ባለው 2014 ዓ.ም ታዲያ በተለይም ከሰላምና ጸጥታ ጉዳዮች አንጻር አስቸጋሪ እንደነበረ የገለጹት የአሜሪካ ድምፅ ያነጋገራቸው ኢትዮጵያውያን የፊታችን እሁድ ከሚጀምረው አዲስ አመት የተሻለ እንደሚሆን ተስፋ ሰንቀዋል። አዲሱ 2015 ዓ ም የሰሜን ኢትዮጵያ ጦርነት ሰላማዊ እልባት የሚያገኝበት እንዲሆንም ምኞታቸውን ገልጸዋል። የኑሮ ውድነት እና እንዲሁም ደግሞ ሌሎች ማህበራዊ ምስቅልቅሎችም እንዲሻሻሉ ተመኝተዋል ይለናል ዮናታን ዘብዴውስ። የሐዋሳ ከተማ ነዋሪና በሐዋሳ ዩኒቨርሲቲ የውጭ ቋንቋዎች ትምህርት ክፍል የእንግሊዝኛ ቋንቋና ስነ ጽሁፍ መምህር ዶክተር ተሾሜ መንገሻ ሊጠናቀቅ ቀናት የቀሩት 2014 ዓ ም በአብዛኛው አሉታዊ ባሏቸው ሁኔታዎች የተሞላ መሆኑን ነው የሚናገሩት። 2014 ዓመት ለሀገራችን በጥቅሉ እንደው ስናየው ጥሩ አይደለም። ምክንያቱም አንደኛ የኢኮኖሚ ቀውስ፣ የገንዘብ አለመግዛት መቻል፣ የኑሮ መወደድ በተለይም በከተሞች አካባቢ በብዛት ተንሰራፍቶ ይታያል። ይሄ ህዝብንም ሆነ እኔንም ጨምሮ ቅሬታ የፈጠረ ጉዳይ ነው እና የኢኮኖሚ ጉዳዮች የኢኮኖሚ ያለመረጋጋት ያለ በዚህ ከዚህ በተጨማሪ በሰሜኑ የሀገራችን ክፍል ያለውም ጦርነትም እንደዚሁ የራሱን አሻራ ጥሎ ያለፈና አሉንታዊ ተጽዕኖ አሉታዊ ተጽዕኖ ያሳደረ ነው። እና ሄዶ ሄዶ ከጦርነቱ ጋር የተያዘ ነው ኢኮኖሚም ቢሆን እና እነዚህ ነገሮች በሀገራችን ላይ ከፍተኛ ቅሬታንና ከፍተኛ ሀዘንን ጭምር የፈጠሩ ጉዳዮች ናቸው። የምስራች ዘውግ በበኩሏም ዓመቱ እሷንም ጭምር እያሳዘነ እንደነበር ተናግራለች። ነት ለመናገር ያው 2014 ላይ ሁላችንም በሀገር ደረጃ ያው በጣም ያዘንበትና አንዳንድ ደግሞ በዛውም ልክ ደግሞ ቢያዘንበትም ነገር እንዳለ ሆኖ ያው ደግሞ አገራችንን ደግሞ በሰላም ረገድ አንድ ላይ ሆነን በአንድነት ያስቀጠልነውም ነገር አለ ግን እንዳይደገም የሆን የምፈልገው እንደኔ እንደ ሀገር ምንድን ነው እኔ ኃላፊነቴ ለሀገር የሚለውን ነገር በራሴ መወጣት እፈልጋለሁ። 2014 ላይ የተደረ የሚያደርገውን ነገር ጅስት 2015 ላይ እንዳይደረግ በሚለው ማለት ነው። አቶ አድማሱ ኤርሰሞም የቀደሙትን ሀሳቦች ነው የሚያንጸባርቁት። እንደ ኢትዮጵያ አጠቃላይ የታዩ ብዙ አይነት መጥፎ ነገሮች አሉ። በዛው ልክ አንዳንድ የሚያስደስቱ ነገሮችም አሉ። ፖለቲካሊ ፖለቲሳይዝ ስናደረጋቸው የህዳሴ ግድብ ሶስተኛ ዙር የውሃ ሙሌት እንደ ጥሩ ጎን የሚታይ ነው። ከዛ ውጪ ብዙ አንዳንድ ከኑሮ ውድነት አንጻርም ከጦርነቱ ከሶስተኛ ዙር ጦርነትም የተጀመረ ሶስተኛ ዙር ጦርነትም ተነሳ እዛ ላይ ከዚህ ከዚህ አንጻር የተለያዩ ተስፋ የሚያስቆርጡ ነገሮች የታዩበት አመት ነው ብዬ ነው እኔ በእኔ በኩል አስተያየት መስጠት የምፈልገው አመቱ እንዳስደነግጣቸው ማለቁን የተናገሩት ደግሞ ሌላም የሐዋሳ ከተማ ነዋሪ የሆኑት ወይዘሮ ትእግስት ሰሙ ናቸው ሁለት ሺ አስራ ሁለት አመተ ምህረት ብዙ ያስደነገጡ ነገሮችን ያየንበት አመተ ምህረት ነው ለምሳሌ በዚህ በጦርነቱ ጉዳይ ያለው ነገር በጣም አሳሳቢ በጣም የብዙዎች ህይወት ያለቀበት እና አሁንም ደግሞ በድጋሚ ጦርነቱ ተመልሶ ሰላም እንትተው ወደ ጦርነት የገቡበት መንገድ ነው። ያለ እግዚአብሔር ይህንን ጦርነት አሳልፎ መልካም ነገርን እንድናይ መልካም ነገርን እንድንሰማ መጪ 2015 ዓ ም የሰላም የፍቅር የጤና እንዲሆንልኝ ለመላው የኢትዮጵያ ህዝብ እመኛለሁ። የሐዋሳ ዩኒቨርሲቲው ዶክተር ተሸማሚ መንገሻም በጎ የሚሏቸው ክንውኖች እንደነበሩ ማስረድተዋል። በአጭር ጊዜ ይከናወናል ተብሎ ያልተጠበቀው የህዳሴው ግድብ መጠናቀቁ ትልቅ ድላችን ነው። ሁለተኛ እንግዲህ ትልቅ መንግስትንም ሆነ መላውን ህዝብ የሚያስመሰግን ተግባር ነው። አንድ ያ የሚያስመሰግን እንትን ነው። ሁለተኛ ከጸጥታው አኳያ የውጭ ተንኳሾችን በተለይም በአልሸባብ ላይም የተወሰደው እርምጃ የሚያበረታታ ነው። ሶስተኛ እንደገና ለመጥቀስ በዚህ በ2014 ኮቪድ ራሱ ተቆጣጥረን መዘዙ ራሱ ወደዚህ ሳይሻገር መቅረቱ ራሱ ትልቅ እንደው የሚያሸልም እንትን ነገር ነው። አቶ ሰይድ ኢማም አመቱ ሁለት የተለያየ መልክ ነበረው ብሏል። አዎንታውና አሉታው በሚል የሚገለጽ። አቶ ሰይድ በ2015 ዓመተ ምህረት የጦርነት ወሬ መስማት እንደማይሹ ይናገራሉ። አመቱም ካለፈው ስህተቶቻችን ተምረን የምናልፍበት መሆን አለበት ነው የሚሉት። ቅራኔ አይኖር አይደለም። አስተምሮ ሊያልፍ የሚችለውን አይነት ሰላማዊ የሆነ ቅራኔ አለ። እነዛ ነገሮች እኔ እንጃ። ጦርነት ማይኖር ደስ ይለኛል። ለእኔ የሰው ህይወት ማይሞር መሞት አይቀርም ማንም ሰው ይሞታል። ጊዜውን ጠብቆ ይሞታል። ግን ሞትን አናቆምም፣ ግን በጦርነት አይሁን። የምስራች ዘውገ በበኩሏም 2015 ዓ ም በተለይ ወጣቶች ከሐሰተኛ ወሬ እንዲሁም ከጥላቻ አስተሳሰብ የሚወጡበት እንዲሆን ምኞቷ መሆኑን ተናግራለች። እሷም ሀላፊነቷን እንደምትወጣ ማብራርታለች ሶሻል ሚዲያ ላይ የሚደረጉ ውሸት የሆኑ ነገሮችን እውነት በማስመሰል በወሬ ደረጃ በማስፋፋት ሊሆን ይችላል ያን ነገር ግን በመቅረፍ የሀገርን ሰላም በመናገር እንዲሁም ደግሞ ለሀገር ሰላም ተግተን በመስራት 2015 የእኛን ጥረት ሀገር ስለምትፈልግ ማለት ነው ዶክተር ተሾሜም የሰሜኑ ጦርነት ቆሞ የኢትዮጵያ ህዝብ የሰላም አየር እንዲተነፍስ እንደሚመኙም ገልጿል በተቃራኒ ኃይሎች መካከል የሚደረጉ ውይይቶች ለሀገር አስበው ከራሳቸው በላይ ለሀገርና ለቀጣይ ትውልድ አስበው ያ ተጠናቆ ሁላችንም ሰላምን እንድናገኝ ሰፊ ምኞቴ አለ። ከጦርነቱ ከመፈናቀልና ከንጹሐን ግድያ በተጨማሪ ህዝቡን ሲያስጨንቅ የከረመው የኑሮ ውድነት ነው ያሉት ወይዘሮ ትግስት በአዲሱ ዓመት ይህ እንዳይሆን ምኞታቸውን ገልጿል። ብሎ ነው እያሳለፈና እየተሻገረ ያለው እንጂ የኑሮ ውድነቱ በጣም ከባድ ነው። በጣም በፊት ከነበረው ዛሬ የምትገዛቸው ነገሮች ሁሉ በጣም ደብል የጨመሩ፣ ከዛ በላይ የጨመሩ ናቸው። ግን ሀገር ነውና ሀገር ምን ላይ እንዳለች ታስባለህ፣ ያንን እንደ ሁኔታው ለመሻገር ትሞክራለህ። አቶ አድማሱ 2015 ዓ.ም የተሻለ ይሆናል የሚል ተስፋ መሰነቃቸውን ተናግሯል። ጥሩ የተሻለ አመት ይሆናል። አሁኑ ልጅ 14 ላይ አሳለፍናቸው ብዙ እንትኖች አሉ። እንዳይደገም የምንፈልጋቸው ነገሮች አሉ። ጦርነቱ፣ ኑሮ ውድነቱ፣ ሁሉ ነገር አብቅቶ 2015 በጣም ብሩህና ኢትዮጵያ ወደ ከፍታ ማማ የሚትወጣበት አመት ይሆናል ብለን ተስፋ የምናደርገው ነው። አቶ ሰይድ ኢማም ደግሞ የጥንቱ ያሉት የኢትዮጵያውያን አንድነት እንዲመለስ መሻታቸውን ገልጸዋል። አብረውት አሳድገው ይዞት የመጡት ባህላዊ አስተሳሰባቸውን ይዘው እያንዳንዱ ችግርም ቢኖር ተውጦ አንድነታቸውን በአንድነት እንዲኖሩ ነው የምፈልገው ነ ኢትዮጵያውያን፣ ሊጠናቀቅ ቀናት የቀሩትን 2014 ዓ ምትን ሸኝተው አዲሱን 2015 ዓ ምት ሊቀበሉት በጣት የሚቆጠሩ ቀናት ናቸው የቀሩት። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም። ዮናታን ና አስተያየት ሰጪዎቹን አብዝተን እናመሰግናለን። እኛም እነዚህ ሰናይ ምኞቶች እንዲሳኩ ምኞታችን ነው። ኩሶ ኢንተርናሽናል የተሰኘ ዓለም አቀፍ ተቋም በኢትዮጵያ የሴቶች ትምህርት ተሳትፎ እጅግ አናሳ ከሆነባቸው አካባቢዎች አንዱ በሆነው በቤኒሻንጉል ጉምዝ ክልል ውስጥ ሴቶች በትምህርታቸው ትልቅ ደረጃ ላይ እንዲደርሱ እየሰራ ይገኛል። ስመኝሽ የቆየ በክልሉ የሚማሩ ሴት ተማሪዎች ና የተቋሙን ኃላፊ አነጋግራ ሴት ተማሪዎች ያሉባቸውን ችግር ለመቅረፍ እየተደረጉ ያሉትን ጥረት የሚያስቀኝ ዘገባ አሰናታለች። በቤኒሻንጉል ጉምዝ ክልል አሶሳ ከተማ በአሶሳ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ የሆነችው ሌሊሴ አባያ ትምህርቷን ሳታቋርጥ እዚህ ለመድረስ ከፍተኛ ጥረት ማድረግ ነበረባት። ምክንያቱ ደግሞ ለትምህርት የሚያስፈልጓትን ቁሳቁሶች ለማሟላትና ቤተሰቦቿን በኢኮኖሚ ለመደገፍ የተለያዩ ስራዎችን መስራት ስለነበረባት ነው። ሥራ የሰራው የምማርበት ታይም ነበረኝና ሰው ቤትም ሰራ ነበር። በፍሪ ታይሜ የኔ ሌላ ስራዎችን በአጠገብ ሰራ ነበር እና ትንሽ ለትምህርቴ ማለት በሰዋት እንዳልከታተል የማጥናት ጊዜያቶች እንዳይኖሩ የሚያደርጉ ብዙ ተጽዕኖዎች ነበሩብኝ። በዚሁ በአሶሳ ሁለተኛ ደረጃ ትምህርት ቤት የአስረኛ ክፍል ተማሪ የሆነችው አፎሚያ ስማቸውም እንዲሁ በብቸኝነት ያሳደጓት እናቷ አቅመ ደካማ በመሆናቸው ለትምህርት የሚያስፈልጋትን ድጋፍ በቀላሉ ማግኘት ትቸገር እንደነበር ትገልጻለች። እናት ብቻ ናት ያለችኝ እና እናቴ ብቻ ናት ምታስተዳድረኝ ፋንደሙን ያሜል የትምህርት ማለት በትምህርት አለኝ ብዙም አልገባችበትም። ስለዚህ ብዙም የኢኮኖሚ እቅረት ነበረብን እና በዛ ነው ማለት ከዛም በላ ነው በደንብ ማማሪ ቻልኩት። ልክ እንደ ሌሊሴና አፎሚያ በቤኒሻንጉል ክልል ውስጥ የሚማሩ ሴት ተማሪዎች በአስቸጋሪ ሁኔታ ውስጥ የሚማሩ በመሆናቸው አብዛኞቹ ትምህርታቸውን እንዲያቋርጡ ይገደዳሉ። የኢኮኖሚ አቅም ውስንነት በሴቶች ትምህርት ዙሪያ ግንዛቤ ማነስ፣ ያለ ዕድሜ ጋብቻና የመሳሰሉት ተግዳሮቶች ለሴት ተማሪዎቹ ትምህርት ማቋረጥ ዋና ምክንያቶች መሆናቸውንም የትምህርት ባለሙያዎች ያስረዳሉ። መቀመጫው በካናዳ የሆነው ኩሶ ኢንተርናሽናል የተሰኘ ዓለም አቀፍ ተቋም ባጠናው ጥናትም ኢትዮጵያ ውስጥ አንደኛ ደረጃ ትምህርት ቤት ተመዝግበው ከሚማሩ ሴት ተማሪዎች ውስጥ 47 ከመቶ የሚሆኑት አምስተኛ ክፍል ሲደርሱ እንደሚያቋርጡ 75 ከመቶ የሚሆኑት ደግሞ ሁለተኛ ደረጃ ትምህርታቸውን መቀጠል ሳይችሉ እንደሚቀሩ ያመለክታል። ይህን ሁኔታ ለመቀየር ታዲያ ተቋሙ ከሁለት ዓመት በፊት ሴት ተማሪዎችን የሚያግዝ ዩ ገርልስቱ የተሰኘ ፕሮጀክት በቤኒሻንጉል ጉምዝ ክልል መጀመሩን የተቋሙ የኢትዮጵያ ወኪል አቶ ወንደሰን ከበደ ገልጸውልናል። በመጀመሪያ ደረጃ ትምህርታቸውን ቀጥለው ወደ ዩኒቨርሲቲ ለመግባት የሚያስቡ ሴት ተማሪዎችን እናወዳድራለን። አወዳድረን በሚያስቀምጡት ራዕይ ወይንም እቅዳቸው አኳያ በመምረጥ እነዚህ የተመረጡት ሴት ተማሪዎች አንድ በአካዳሚ እንዲበረቱ ተጨማሪ ስልጠና ይሰጣቸዋል። ያ የሚደረገው እንዴት ነው? መምህራኖቻቸውም ስልጠና ይሰጣል። መምህራኖቹ ደግሞ በሚያስተምሩበት ትምህርት ቤቶች ውስጥ የሚያከናውኑትን ፕሮግራም ለስርዓተ ፆታን ባማከለ መልኩ አዘጋጅተው በተለይ ሴት ተማሪዎችን የሚደገፉበትን ነገር ያመቻቻሉ። ከዛም በተጨማሪ የ ሶሻል ክህሎታቸውን ለማሳደግ ድጋፍ እናደርጋለን። ለምሳሌ ራሳቸውን ስለማወቅ ቪዥናቸው እንዴት ነው፣ ሴት የሚያደርጉት እንዴት ነው፣ ራሳቸውን የሚገልጹት እንዴት ነው፣ አካባቢያቸውን የሚመለከቱት በሪፕሮዳክቲቭ ሄልዝ ዙሪያ ላይ ምን እውቀት አላቸው፣ እንዴት ነው ራሳቸውን ፕሮቴክት ሊያደርግ የሚችሉት የሚል ስልጠናዎችን እናከናውናለን። ከዛም በተጨማሪ በደከሙባቸው የትምህርት ዘርፎች ላይ ተጨማሪ የቲቶሪያል ድጋፍ ይደረግላቸዋል። አይሲቲ ቴክኖሎጂ ዙሪያ ስልጠና እንዲያገኙና ና ማትሪክ ተፈትነው በሚያልፉበት ወቅት በዩኒቨርሲቲ ደረጃ ለሚወስዱት የትምህርት ብቃት ችሎታ እንዲኖራቸው የማመቻቸት ነው። ኩሶ ኢንተርናሽናል በአሁኑ ወቅት ለስድስት መቶ ሰባ ሁለት ሴት ተማሪዎች ድጋፍ እያደረገ ሲሆን ከነዚህ ውስጥ አንድ መቶ ሰላሳ አንድ የሚሆኑት ዘንድሮ የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና ተፈታኝ ናቸው። ወደፊት ኢኮኖሚክስ ለማጥናት የምትመኘው ሌሊሴም ከነዚህ ተፈታኝ ተማሪዎች አንዷ ስትሆን በዩገርልስቱ ፕሮጀክት ውስጥ በመግባቷ በትምህርቱ ያገኘችውን ለውጥ እንዲ ትገልጻለች። በጣም በጣም ብዙ ልጅነት አለው አስራ አንደኛ ክፍል ካልደርስ በፊት ስልሳ ቤት ነበር ማመጣው ስልሳ ስምንት ስልሳ ስድስት ምናምን ነበር ማመጣው። ከዛ በኋላ ግን ወደ ሰባ ቤት ተሻሽል ያለው በኩንሶ ውስጥ ያገኘሁት በጣም በሊደር ስልጠናዎች በጣም ብዙ እውቀቶችን አግኝቻለሁ። ከዛ ባለፈው ደግሞ በትምህርት ቁሳቁሶች፣ በዩኒፎርም፣ በጫማ፣ በመጽሐፍቶችና በተለያዩ በቃ ትምህርት የትምህርት አጋዥ የሆኑ ቁሳቁሶችን አማቶሊ፣ ወደ የትምህርት አጋዥ መጽሐፍ የሆኑትን ወደ አስራ ስድስት መጽሐፍ ተሰጥቶኝ እሱ እያነበርኩ ነው የሚገኝ። ኩሶ ለሴት ተማሪዎች የሚያደርገው እገዛ የተሟላ እንዲሆን ወላጆቻቸውን በኢኮኖሚ የማገዝ ና የአካባቢው ማህበረሰብ ለሴቶች ትምህርት ያለውን ግንዛቤ እንዲያሻሽል ከክልሉ መንግስትና ከትምህርት ቤቶች ጋር በመሆን የተለያዩ እንቅስቃሴዎችን እንደሚያደርግ አቶ ወንደሰን ያስረዳሉ። የእነዚህን ሴት ተማሪዎች ፕሮግራም በትክክል ጀምረው እንዲጨርሱ ለማድረግ ከወላጆቻቸው ጋር እምንሰራቸው በርካታ ስራዎች አሉ። ሴትን ልጅን ማስተማር ማለት ሀገርን ማስተማር የሚለውን ብሂልን ፕሮሞት በማድረግ ነው ስራችን የምናከናወነው። በዚህ በፕሮጀክት ውስጥ የሚታቀፉት ሴት ተማሪዎች ጊዜያቸው ምናቸው ለትምህርታቸው እንዲያተክሩ ወላጆች ሲያስደርጉ ወላጆች ደግሞ ለወላጆችም የሚሰጣቸው ድጋፎች አሉ። ብድር ተመቻችቶላቸው ኦፖርቹኒቲዎች ይፈጠራሉ። ሕግ ለማጥናትና በማህበረሰብ ውስጥ ለሚታዩ ችግሮች ፍትህን ለማምጣት የምትመኘው አፎሚያም በተለይ ለወላጆች የሚደረገው ድጋፍ የቤተሰብ ኃላፊነት ለሚሸከሙ ሴት ተማሪዎች ትልቅ እፎይታ እንደሆነና ሴት ተማሪዎች ትልቅ ቦታ እንዲደርሱ ብርታት እንደሚሆናቸው ትገልጻለች። ያው በማህበረሰቡ ይህን አይነት ግንዛቤ አሁን ላይ የለም፣ ግን ሴት ልጅ ማስተማር አገር ማስተማር የሚባለው እና ሴቶች በሚገባው መማር አለባቸው። የትም መድረስ ይችላሉ ሴቶች እና ለሴቶች የተለየ ድጋፍ መደረግ አለበት። አሁን ላይ በጣም ተሻሽለን፣ በከተማችን ደረጃ የተለያዩ ለሴት የሚሰሩ ድርጅቶች አሉ። ያው ካልተማሩ የት መድረስ አይችሉም። ቤት ውስጥ ልጃት አዳጊ ወይም ደግሞ የቤት እመቤት ብቻ ሆነው ነው የሚቀሩት። ማለት የሰው እጅ ወይም ደግሞ የባሎቻቸውን እጅ ብቻ እያዩ መኖር መስበር የለባቸው። ወጥተው የተሻለ ነገር አላማቸውን መሰካት ይችላሉ። የሚመስበ ኩሶ ኢንተርናሽናል ለሴት ተማሪዎች ድጋፍ ማድረግ ከጀመረ ባሉት ሁለት አመታት ውስጥ በርካታ ለውጦችን ማየት መቻላቸውን የሚገልጹት አቶ ወንዶሰን የታዩትን መሻሻሎች እንዲህ ይገልጿቸዋል። አንድ ያየነው ለውጥ ምንድን ነው? የሴት ተማሪዎች አካዳሚክ ተሳትፎ ከፍ ያለ ነጥብ አግኝተዋል፣ አሻሽለዋል። ሶሻል ክህሎታቸው፣ አመለካከታቸው በተደረገው ጥናት መሰረት ወደ ሀምሳ አራት ፐርሰንት ነበር፤ አሁን ከፍ አድርገው ወደ ሰማኒያ ሁለት ፐርሰንት ከፍ ያለ ሪዛልት አምጥቷል። ይህን የሚያሳየው ነገር ምንድን ነው? ድጋፍ ከተደረጉና በትምህርታቸው ላይ እንዲያጠኑ ኦፖርቹኒቲ ከተፈጠረ የአካዳሚ ፐርፎርማንሳቸው ከፍ እያለ፣ በተለይ አካባቢያቸው የትምህርት ተቋም ባለመኖሩ ከአካባቢያቸው ርቀው ለመኖር የሚገደዱ ሴት ተማሪዎች በሚደርስባቸው ጾታዊ ትንኮሳ፣ ያቅም ማነስ፣ እንዲሁም በትንሽ ነገር በመታለል ያላሰቡት ኑሮ ውስጥ የመግባት ችግር ተወግዶላቸው በትምህርታቸው እንዲበረቱና ትልቅ ቦታ እንዲደርሱ እንደ ኩሶ ኢንተርናሽናል አይነት ተቋማት ትልቅ ሚና ይኖራቸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዘናቤ መታየቱን፣ መደመጡን ይቀጥላል። ኢትዮ ስዊዝ የስፖርት ማህበር በስዊዘርላንድ የሚኖሩ ትውልደ ኢትዮጵያውያን በስፖርትና በባህል ለማስተሳሰር የሚጥር ማህበር ነው። ማህበሩ ከጥቂት ቀናት በኋላ ሰባተኛውን የባህልና የስፖርት ፌስቲቫል በባዝል ከተማ ለማካሄድ ቀጠሮ ይዟል በዋዜማው ከማህበሩ አመራሮች ጋር አጠር ያለ ቆይታም አድርገናል ሀብታም ስዩም ከፌስቲቫሉ አዘጋጅ ኮሚቴ አባላት መካከል ከዳንኤል ብስራትና ታሪኩ ገብሬ ጋር አጭር ቆይታ አድርገዋል ቆይታቸው ዳንኤል አስቀድሞ ስለ ማህበሩ አመሰራረት ከሚናገርበት ይጀምራል ኢትዮ ስዊዝ ማህበር እንግዲህ እዚህ የስፖርት ማህበር የተቋቋመው በሁለት ሺ አምስት አመተ ምህረት ነው በፈረንጆች ሁለት ሺ አምስት አመተ ምህረት ነው አሁን ወደ አስራ ሰባተኛ ዓመቱ ተሸጋግሯል። አንድ የጎረምሳ ልጅ እድሜ ይዘዋል ማለት ነው። እና እንግዲህ በዚህ ስዊዝ ውስጥ ያለን ኢትዮጵያውያን በወቅቱ ያው ሁላ ብዙዎቻችን በወጣት እና ስድሜ ስለነበርን ኳስም ንጫወት ነበረ እኛም አካባቢ ደግሞ ጥሩ ኢትዮጵያ ውስጥም እስከ ብሔራዊ ቡድን ደረጃ ይጫወቱ የነበሩ ልጆች ስለነበሩ በየረፍቱ ሰት እንጫወት የነበረ ልጆ ሰባስበን ለየአውሮፓ በአውሮፓ የኢትዮጵያን የባልና ስፖርት ማህበር አለ። እሱ የሚያዘጋጀው ዓመታዊ ዝግጅት ይደረግ ነበር። በወቅቱ ቤልጅየም ላይ እዛ ለመሳተፍ በሁለት ሺ አምስት ያው የመጀመሪያ ተሳትፎ ነው። እዛ ለመሳተፍ ያው ኢትዮ ስዊዝ ባልና ስፖርት ማህበርን እንደ ማህበር መስተን እዚህ ያሉ ኢትዮጵያውያን ያው የአልባሌ ቦታ እንዳይውሉ እረፍታቸውን ዊኬንዳቸውን እዚሁ ስፖርት ሜዳ እንዲያሳልፉ በማሰብ ሰብሰብ ብለን እንግዲህ ቤልጂየም ሁለት ሺህ አምስት ተሳትፈን ከዛ ጀምሮ እስካሁን ድረስ የተሳተፍን ነው ማለት ነው ላለፉት አስራ ሰባት ዓመታት። መልካም ወደ ታሪኩ ልምጣና፣ በአመታት ውስጥ ይሄ የእናንተ ማህበር በስዊዘርላንድ የሚኖሩ ኢትዮጵያውያንን በማቀራረብ ረገድ የነበረው ሚና ምን ነበረ? ይሄ ፌስቲቫል የታለመለትን አላማ በመምታት ረገድስ ምን ያክል ተሳክቶለታል? አመሰግናለሁ አብታሙ። እንግዲህ ያው ወንድሜ ዳኔ እንደገለጸው አስራ ሰባት አመት አድርገን ስለዚህ ነገር ትንሽ ማለት ሰባተኛው ነው። እንግዲህ አሁን የሚደረገው ግን ቢሆንም መጀመሪያ የምናየው የነበረው ራሳችንን ሰብስበን ተሰባስበን በኤሮፕ ባለው ዝግጅት ላይ እንደዛም ሆኖ ግን ቲሙ ቡድኑን ብቻ ብቻ ይዞ ሳይሄድ ባሶችን በመከራየት እና ህብረተሰቡ እንዲሳተፍና እዛ ቦታ ላይ እንዲውል እንዲገናኝ ያደርግ ነበር። ከዛ በመነሳት ለምንስ እንደዚህ በዛ ያለ ህዝብ እኛን የሚደግፉን ደጋፊዎች ማህበረሰብ ውዜ ያለው እንደዚህ ከበዙልን ለምን ሀገራችንስ ላይ የራሳችን የሆነ ከዚህ ከ በኢሮፕ ኢትዮጵያኖች ስፖርት እና በዓል ፌዴሬሽን የሚያዘጋጀው በፊት አዘጋጅተን ለዛም ዝግጅት የሚሆነንም መሰባሰባችንን አጠናክረን ለምን አንሄድም በሚል ጀመርንና ያንን የመጀመሪያውን ሂደት እንግዲህ በጄኔቫ ላይ ያደረገን የተለያዩ ካንቶኖች ካንቶን ነው የሚባለው ያው ስቴቶች ውስጥ ነው ያለ ነው የተለያየ እና ጄኔቫ ላይ ጀምረን ጥሩ እንቅስቃሴ ጥሩ እንትን አገኘን። ህብረተሰቡ መጣ። በተለይ ደግሞ ታዳጊዎች ላይ የነበረው ሁኔታ በጣም ጥሩ ነው እና ያ ነገር አነሳሳን አበረታታንና እንግዲህ ያው እስከ ሰባተኛው ድረስ ደረስን ማለት ነው እና ህብረተሰቡ በዚህ ብዙ ነገር ተጠቅመዋል። ይገናኛል። ባህሉን እዛ ላይ ያል ህብረተሰቡ ብቻ ሳይሆን እዚህ አገር የሚኖረው ራሱ ነዋሪው የኢትዩዙ ዜጋው እየመጣ የሚመር ባህል ያለውን ሁኔታ መገናኘት ሙዚቃውን፣ ምግቦቹን ሁሉ ነገር በማየት ተደስቶበታል እና ጥሩ ነገር አግኝተንበታል። ብን በደስተኛ ሆኜ ነው የማውራው እና አሁንም ቢሆን ያንን ግብ የመታበት በእኛ ማበረታታት ሰጥቶን በየአመቱ የምንቀጥለው ነገር ሆነ ማለት ነው። መልካም እንግዲህ ዛሬ የተገናኘ ነው ሰባተኛውን የኢትዮ ስዊዝ የባህልና ስፖርት ባልን ለማዘጋጀት እየተሰናዳችሁ ባላችሁበት ሰዓት ነው። በዘንድሮ ፌስቲቫል ምን አይነት ክንውኖች ይኖራሉ? ወጣቶች በዚህ ፌስቲቫል ውስጥ ደግሞ አበይተዋናያን እንዲሆኑስ ምን አይነት ነገሮችን እያደረጋችሁ ነው? ዳንኤል ወደ አንተ ልመለስ። ያው እንደተባለው ዘንድሮ ለሰባተኛ ጊዜ ነው ሰባሰበው የዝግጅት የሚደረገው ከተጀመረ ዘጠኝ አመቱ ነው፣ ግን ባለፉት ሁለት አመታት በኮቪድ ምክንያት ዝግጅቱ ስላልነበረ ያው ተቋርጦ ነበረ። እንግዲህ ይሄ ዝግጅት እዚህ ስዊዘርላንድ ውስጥ ትልቁ ኢትዮጵያውያንን የሚያሰባስብ ድርጅት ነው፣ ፌስቲቫል ነው፣ በባህልና በስፖርት መስክ ማለት ነው። እና እንዳልከው ዋናው የዝግጅት ተዋንያን ወጣቶች ናቸው። ኳስ ብቻ ሳይሆን ደግሞ በባህልም አለ በባህል የሙዚቃ ዝግጅቶች፣ ውዝዋዜዎች ለልጆች ና ለዚህ ሀገር ለተወለዱ ልጆች ና ለዚህ ሀገር ነዋሪ ባህላችን ኢትዮጵያዊነታችንን የምናሳይበት ትልቁ መድረክ ነው እና የዘንድሮ ዝግጅት በኳሱ ዘርፍ እንደ ሌላው ጊዜ እዚህ ስዊዝ ውስጥ ያሉ ብቻ ሳይሆን ከአውሮፓም ከስዊድን እና ከጀርመን የሚመጡ ቡድኖች ይኖራሉ። እዚህ ደግሞ ሁሌ በየጊዜው ዝግጅት እናዘጋጅ ኤርትራውያን ወንድሞቻችን አሉ። ያው አንድ ህዝቦች ነን። ተመሳሳይ ባህል ያለ ህዝቦች ነን። የዝግጅታችን አድማቂዎች ናቸው። ብዙ ጊዜ ያው እነሱም እንደ ቡድን ቲም ይዘው ይመጣሉ፣ ይሳተፋሉ። እና ይሄ ዝግጅት እንግዲህ ዘንድሮ እኛ የምንጠብቀው ያው የተቀዛቀዘ ባለፉት ሁለት ዓመታት የተቀዛቀዘ ነበር ነበረ ኮቪድ ያው ሁሉም ቦታ ይታወቃል። ያንን ስሜት ለማስረሳት ሀገራችን ውስጥ ደግሞ የተፈጠሩ ችግሮች አሉ። ያው እንደምታውቁት ሰውን ትህብረተሰቡን ትንሽ የማራራቅ ሁኔታ ነበረ መቀዛቀስ ነገር ነበረ። እና ይሄ ዝግጅት ያንን አንድነት ያንን ኢትዮጵያዊነት መልሶ ያመጣል፣ ሰውን ያሰባስባል የሚል እኛ ፍላጎት አለን። እቅዳችንም ያ ነው። እዛ ላይ ነው እየሰራ ነው ያለ ነው። እንግዲህ ከእግዚአብሔር ጋር ይሳካል ብዬ ገምታለሁ። መልካም፣ ወደ ታሪኩ ልመለስ። እንግዲህ ከሀገር ቤት ርቆ እንደዚህ ያለን ዝግጅት ማዘጋጀት እንደዚ ያለ ፌስቲቫልን ከዓመት ወደ ዓመት ማሸጋገር የራሱ ፈተናዎች አያጡትን ብዬ አስባለሁ። በስካሁን ጉዞአችሁ የነበሩት ፈታኝ ጉዳዮች ምን ነበሩ? በምን መልኩ ስልትፈቷቸው ይቻላችሁ? አገር ላይ ስንኖር ትንሽ ከባዱ ነገር ቶሎ እንደዚህ የፕሮግራሙን ቦታዎች የማግኘት የተመቻቸ የሆነ ማለት ከኛ የሚመጣው ሕብረተሰብ ጋር ያንን ነገር ምንም አይቸገር ሁሉንም ነገር ላይ በጥሩ ሁኔታ የሚያልፍበት መንገድ የሚሆንበትን ቦታ ነበረ ትንሽ እስኪገኝና ፈተና የነበረው ግን እሱ ከተገኘ በኋላ ግን በእውነት የሲኦሲ ኮሚቴዎች በጣም ሊበነቁ የሚገባው ጊዜ ሰጥተው ቀደም ብለው በነገሩ ላይ በመነጋገር እና ዝግጅቱ ላይ በመዘጋጀት ፈተናዎችን እንግዲህ ቶሎ ፈጥና ወዲያው ደግሞ ያንን ለማጥፋት ሞክረው ችለዋልም እና ያ ዋናው ነጥብ እንግዲህ የሜዳና ቦታ ነው። ቦታው ከተገኘ በኋላ ግን ብዙች ነገሮች ምንም ከባድ የገጠመን ነገር የለም እስካሁን። በመቀጠል ደግሞ የምናልፈው በአፍሪካ ውስጥ በረሃብን ለመቋቋም የተለያዩ የምግብ አማራጮችን የሚያዘጋጁ ሰዎች አሉ። የእነሱን ነው የምንመለከተው። በናይጄሪያ የሚገኘው አልዴንቴ አፍሪካ የተሰኘው ተቋም ከውጭ ሀገር የሚገባ የስንዴ ዋጋ መናርጋ ተያይዘው ሀገር በቀል መፍትሔ ለመፍጠር እየሰራ ይገኛል። ሬኔ ቹክስ የአልዴንቴ አፍሪካ ዋና ስራ አስፈጻሚ ናቸው። ዓላማችን የምንበላውን ሁሉ ከውጭ ለማግኘት ሳይሆን በሀገራችን የበቀሉ ነገሮችን የመብላት ፍላጎት፣ በምድራችን ያለውን ምግብ በማስጠበቅ ያለንን መልካምነት ላለም ማካፈል ነው። ብዙ ነገሮችን ለመስራት ይጠቀሙታል። ጆሴፍን ያዕቆብም በተመሳሳይ ካሳቫ ነጋዴ ናት። የካሳባ ስታርች ያመርታሉ፣ ዱቄት ያመርታሉ፣ ከዚያም ደረቅ ፓስታና ሌሎች ብዙ ተዋጽዎች ያመርታሉ። ፕላንቲን ከተሰኘው ሙዝ መሳይ እጽዋት ዱቄት የምታምርተውና ስራ ፈጣሪ የሆነችው ጆሲ አን ሆዴኑም ይህንን መሰል መፍትሄ መፍጠሩ ስላለው ሚና እንዲህ ትላለች። በአጠቃላይ የምንጠቀመው ስንዴ ከሀገር ውጭ የሚገዛ ነው። በዩክሬን ቀውስ ውስጥ የስንዴ ዱቄት በገበያ ላይ ማግኘት አስቸጋሪ እየሆነ መጥቷል። ዋጋው ውድ ነው። እኛ ግን ሙዝ ፕላንቴን በእጃችን አለ። እኛ ማምረት እንችላለን። ለዚህ ነው ከፕላንቴን የሚመረት ዱቄት ዋጋ ያለው። ኬክ፣ ፓንኬኮችና ሌሎች ነገሮችን ለመስራት የስንዴ ዱቄት ከመጠቀም ይልቅ አሁን የፕላንቴን ዱቄት እንጠቀማለን። የተለመደውን ንጥረ ነገር ከፕላንቴን ዱቄት ጋር እንቀላቀላለን በሌላ በኩል ደግሞ ብራያን ፊሸር ባላላ የተሰኘ የእርሻ ፕሮጀክት ያለው ሲሆን ነፍሳትን እያመረተ ለምግብነት ያቀርባል። በማዳጋስካር በተበላሹ መልካዓ ምድሮች ምክንያት ግጦሽ መሬት ባለመኖሩ ላሞችን ማርባት አይቻልም። ደኖችን መቁረጥ መቀጠል አትችልም። ስለዚህ በቀላል መንገድ መራባት የሚችሉ ነፍሳትን ማራባት ይቻላል። ነፍሳት ከተለምዷዊ የገንቢ ምግብነት በተጨማሪ የሚጠቀሙት ውሃ አነስተኛ በመሆኑ ባነሰ መኖ ማምረት ትችላላችሁ እና በአካባቢው ላይ ተጽዕኖ ያነሰ ነው። የዚህ ፕሮጀክት የቅንብር ስራ አስኪያጅ የሆነችው ኢሪና አንድሪያ ቫሎና ስለ ሂደቱ እንዴት ትላለች? ነፍሳቱን እንዴት ማድረቅና ማዘጋጀት እንደሚቻል ለማወቅ ያደረግነው ጥናት ወደ ሶስት ዓመት ገደማ ፈሽቶብናል። በዚህ ጊዜ ውስጥ ማሰልጠንና አስፈላጊውን ልምድ መቅሰም እንዲሁም ከጤና ጥበቃ ሚኒስቴርና ከዓለም አቀፍ ብቃቶች ፍቃድ ማግኘት ተችሏል። አሁን ምርቶቹን በማብዛትና በማሻሻል ላይና ምርታችንን ለመጨመር አስፈላጊ የሆኑ ቁሳቁሶች እንዲኖሩን እያደረግን ነው። ይህ እንግዲህ በማዳጋስካር የተመጣጠነ የምግብ እጥረትን ለመዋጋት የእኛ አስተዋጽኦ ይሆናል። የጋቢና ቬ የሮብ ምሽት መሰናዶ እዚህ ላይ ተጠናቀቀ። አብራችሁን ስላመሻችሁ እናመሰግናለን። ኤደን ገረመው፣ ኤልያስ አስማረ እንዲሁም ከመላ የስቱዲዮ ባለሙያዎች ጋር እንሰናበታለን። ደህና ደሩ።